ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ያደሳ ቦጂያ በመላው አፍሪካ የሚውለበለበው የአፍሪካ ሕብረት ሰንደቅ ዓላማ ዲዛይነር፣ የሥነ ስዕል ተጠባቢ፣ ድምፃዊና የሰብአዊ መብቶች ተሟጋች ናቸው። ለሁለት ዓመታት ዘልቆ የነበረው የህወሓትና የፌዴራል መንግስቱ ወታደራዊ ግጭት ከመነሳቱ ቀደም ብሎና በርስ በርስ ግጭቱም ወቅት የሰላም ጥሪ ሲያቀርቡ ነበር። የሰላም ጥሪያቸው ደጋፊዎችና ተጻራሪዎችን አፍርቷል። የመጠይቃችን መነሻ የሆነውም በህወሓትና ፌዴራል መንግስቱ መካከል የተደረሰውን የፕሪቶሪያውንና የናይሮቢ የሰላም ስምምነት እንደምን ይመዝኑታል የሚል ነው። የአርቲስት ያደሳ ምላሽ እንዲህ ነው። በጣም ጥሩ አመሰግናለሁ። አቶ ካሳሁን ፕሮግራማችሁ በየጊዜው አንዳንድ ነገሮች ላይ ለሚሰጠኝ እድል ትልቅ ምስጋና አቀርባለሁ። በእውነት ለመናገር እኔ ከመጀመሪያውም ጦርነትን እንደ ላስ ሪዞርት መውሰድ አለብን የሚል እምነት ነበር ነበረኝ ግን ያንን ዲስከስ ከማድረግ በፊት በመጀመሪያ ደረጃ ፕሪቶሪያ የሰላም ስምምነትም የሰላም ለታገሉ ለሰላም የሰሩ በመንግስትም ደረጃም በኩል ያሉ በቲፒኤልኤፍም በኩል ያሉ በሌሎችም ቦታዎች ያሉ ሰዎች ሰላምን ማግኘት በመቻላቸው ደስተኛ መሆኔን መግለጽ እፈልጋለሁ ምክንያቱም ስንጠብቀው የነበረውም ይኸው ስለነበረ ማለት ነው። ነገር ግን ጦርነቱ ከመጀመሩ በፊት አንተም እንደገለጽከው ይሄ ነገር ለሀገር አይሆንም በብዙ መልኩ፣ አንደኛ ህዝብ በመሀል ያለው ግንኙነት ያበላሻል፣ ሁለተኛ ሀገሪቷን የማትወጣበት ማጥ ውስጥ ይከታል፣ ሶስተኛ ዜሮ ሰም የሆነ ምን ማሸናፊ ሊኖረው የማይችል ነው የሚሆነው። ራሳችንን እንደ ካንሰር እንደ መብላት ነው የምንቆጥረው። በመጨረሻ ላይ ተያይዘ ነው አለ የሚጠፋው አይነት የሚል ስሜት ነበረኝ እና በጣም በወቅቱ ሀት ሄድ የሆኑ ሳይሆኑ ኩለር ማን ቀዝቀዝ ያለ ማይንድ ያላቸው ሰዎች እንዲሰሙ በጣም ጥረት ነበረኝ። ግን ያው የኔ ኦፒኒየን ነው። እኔ ፖለቲካ ውስጥ ፖለቲከኛም አይደለሁም። ነገር ግን በጣም ብዙ ሰው ተበሳጭቶብኝ ነበር በዛም ሰዓት፣ ምክንያቱም ጊዜው በጣም የጦርነት ጉሰማ የሚደረግበት እና ክተት የሚወራበት ነው። ማንም ሰው በዛ ሰዓት እንደዚህ አይነት ዲስመያ ሀሳብ ሲያመጣ ሀገር እንደማወድ እና ተደርጎ ይወሰድ ስለነበር ማለት ነው። ነገር ግን አሁን ካለፈ በኋላ ስናየው እና አሁን ሰላም መጣ ከተባለ በኋላ ምንድን ነው ኢትዮጵያ ሉዝ ያደርገችው? ምንድን ነው እንደ ህዝብ ሉዝ ያደርግ ነው እንግዲህ ኢትዮጵያ። ስለኔ አሁን የማወራው የቲፒኤልኤፍን፣ የባንሆን፣ የምንን፣ የአማራን፣ የአፋርን፣ የኦሮሚያን አይደለም የምለው እንደ ሀገር፣ እንደ ሀገር፣ እንደ ኮንቲኔንት በኢንተርናሽናል ደረጃ ምንድን ነው ሉዝ አደረግ ነው ብሎ ሲታይ ነው። ሁለት ነጥብ ስድስት ሚሊዮን ህዝብ ዲስፕሌስ ሆነዋል። ከነዛ ውስጥ ዘጠና ፐርሰንቱ ስቱል የምግብ እርዳታ ይፈልጋሉ። አንድ ስድስት መቶ ትምህርት ቤቶች ዳሜጅ ሆነዋል። ሶስት መቶ ትምህርት ቤት ተቃጥለዋል። አንድ ስድስት መቶዎቹ ዳሜጅ የሆኑ ውስጥ ያሉ ተማሪዎች አንድ ነጥብ ሁለት ሚሊዮን ተማሪዎች ትምህርት ቤት እየሄዱ አይደለም በአሁኑ ጊዜ። ከሁለት ሺህ በላይ ጠናቶች ሞቷል። ከስድስት መቶ ሺህ ሰው በላይ የሆነ ሰው ሞቷል። እንደዚሁም ሰባ ፐርሰንት ሰው ኬር ፋሲሊቲ የምንላቸው ትግራይ አለት ቦታዎች ላይ ወድመዋል። ይሄ ደግሞ የትግራይ ህዝብ ብቻ ሳይሆን የተጎዳው በአማራ ክልል ያሉ ሰዎች ተጎድተዋል፣ በአፋር ክልል ያሉ ተጎድተዋል። እንደ ሀገር ሜጀር የሆነ ሉዝ ነው ያደረገው። ነው ያ ደግሞ ምንድን ነው የሚያሳዩ በኢኮኖሚ ውስጥ አንደኛ፣ በኢኮኖሚ በጣም እንደተጎዳን መልሶ ማንችለው አይነት ብዙ አይነት ወደ ቱ ፖይንት ኤይት ቢሊዮን ብር ነው ከራሳችን በጀት ላይ አውጥተን እንደዚህ የሚጠቀም ነው፣ በዶላር ማለት ነው። እንደዚሁም ደግሞ የሀገሪቷን ዩኒቲ መለያየት ላይ ትልቅ ችግር የፈጠረ እና አሁን ዞር ብለን ማንካይ በደረጃ ያደረሰንበት ሁኔታ ነው ያለው እና ይህንን ስናይ እውነት ይሄ ነገር ወርዝ ያለው ነበር ወይ? በውጊያው ላይ በቸኮላችን ጥሩ ጥቅም ነበረው ወይ? እንግዲህ ያለፈ ደግሞ አልፏል። አሁን ደግሞ እንደዛ ትንምሰል እንዳንገባ ወደዛ አይነት እርምጃ ለወደፊትም እንዳንገባ ውጊያን የመጨረሻው ሪዞርት ማድረግ እንድንችል የምናደርጋቸው ኤፈርቶች አሉ የሚለውን ነው የሚያሳስበኝ ማለት ነው። አሁን እንዳነሱት በእርግጥ ከዚህ ትደርሷል። አሁን ከዚህ በኋላስ ዳግም ተመልሶ ወደ ግጭት ውስጥ ሊገባ ይችል ይሆናል የሚል ስጋት አለ በውስጡ። ያ ከሆነስ ከዚህ በኋላ ጦርነት ኢትዮጵያ ውስጥ በዚሁም ማክተሚያውና የመጨረሻ ታሪክ ሆኖ እንዲቀር ለማድረግ ምን መደረግ አለበት? እንደ ሕዝብ፣ እንደ መንግስት፣ እንደ ፖለቲካ ተቀናቃኝ ድርጅቶች፣ ባህር ማዶም የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ወይም የዲያስፖራ ማህበረሰብ በጋራ ለሰላም እና ስለ ልማት ምን መደረግ አለበት? ኢትዮጵያ ውስጥ ከእንግዲህ በኋላ የእርስ በርስ ጦርነት ታሪክ ሆኖ እንዲቀር ለማድረግ በጣም ጥሩ እንግዲህ መሰለ። እኔ እንደማምነው ከሆነ ወደ ጦርነት መጀመሪያም የወሰዱን፣ ወደ ጦርነት እንድንገባ ያደረጉን ጥቃቅን እንትኖች አሁንም የተካሄዱ አያቸዋለሁ ስመጥራት አንዱ በአንዱ ላይ መነሳት፣ የተወሰኑ ሰዎች በላይነት እንዳላቸው ማስመሰል ትዝ ይል ነው። ወደ ጦርነት መግባታችን በፊት በቃ የትግራይ ሕዝብ ላይ የሚደረጉ የሚለጣጠሩ አነጋገሮች ምናምኖች ነበሩ። አሁን ደግሞ በሌላ መልኩ ደግሞ አሁን በኦሮሞ ላይም ተጀምሯል። በዛ አይነት ነገር ወደ ሌላ አይነት ጦርነት ሊያስገቡ የሚችሉ ነገሮችን እያየን ያለን ግን ያ የሆነበት ምክንያት ምንድን ነው? እንደዚህ አይነት ጦርነት ሲያልቅ ወይም እንደዚህ አይነት ጦርነት መስከን ሲጀምር ዝም ብለን መቀመጥና ለሚቀጥለው መዘጋጀት የለብንም። አንደኛ አሁን እኔ ቅድም እንደገለጽኩት የጦርነቱን የዲስትራክሽን ጉዳት መጠን ማወቅ መቻል አለብን። እንደ ህዝብ ምንድን ነው ያተረፍ ነው ከዚህ የሚለውን ነገር ማየት አለብን። ሁለተኛ ነገር ደግሞ ራሳችን የምንፈጥረው የጥሞና ጊዜ ሊኖረን ይገባል። ያን ጥሞና ጊዜ ምንድን ነው ምንድን ነው ያደረግነው? ይህንን ነገር ለማድረግ ኮንሲሌሽን እርቅ ላይ ለመድረስ እና እውነተኛ አይነት አዲስ ስን ለመጀመር ያንን የጥሞና ጊዜ አልፈን ከእንደገና ደግሞ ኮንፌሽን የሚባል አለ። ይሄ ያጠፋነውን ነገር ማመን፣ ይሄ ነገር ልክ አይደለም የሚሰራ ነው። በዛ ሰዓት በመጥፎ መንፈስ ተነስተን እንደዚህ አድርገን ነበር። ምክንያቱም ያንን ሳናደርግ ወደ መዳን ልንደርስ አንችልም። ወደ ሚቀጥለው ስቴፕ እና አብር ለምንት እዚህ በንገውን ሳውት አፍሪካም ላይ እንደዛ ነበር የሆነው። ከአፓርታይድ ጊዜ በኋላ በሴም ኬዝ እንዳልሆነ ቢገባኝም ግን እነዚህ ስቴፖች ተጠብቀው መሄድ አለባቸው። እኔ ትዝ ይለኛል በአንድ ወቅት ጠቅላይ ሚኒስትር ኃይለማርያም በነበሩበት ጊዜ የማዕከላዊ እስር ቤትን ዘግተው ማዕከላዊ እስር ቤትን ቀለም ቀብተውት ሙዚየም ይሆናል ብለው መግለጫ ወጥተው ነበር። የሚያሳዝነው ፓርት በዛ ውስጥ እስር ቤት ሲተደረጉ ነገሮችን ሳንናገር፣ በዛ ውስጥ ያለፉትን መከራዎች ሳንናገር፣ በዛ ውስጥ የተጎዱትን ሰዎች አፖሎጂ ሳንጠይቅ ቀለም ቀብተን የምናልፈው ነገር አይደለም ታሪክ የሚል እምነት ነበረኝ። በእውነቱም አመትም አልቆየም ተመልሶ ከመከፈትና ዘሴን ኢንክሉዥን የገባ ነው እና ያ እንዳይሆን አሁንም በዚህ በጦርነቱ ጊዜ የተደረጉትን ነገሮች አውቀን በጦርነቱ የተጎዱ ስድስት መቶ ሺህ ሰው ሞተ ሲባል እነዚህ ኢትዮጵያኖች ናቸው። ከዛም ከዚህ የሚሆኑ ከየት የሚሆኑ ሞቷል። ልጆቻቸውን ያልተረዱ ሰዎች አሉ። ቤተሰቦቻቸውን ያልቀበሩና አርማቸውን ያላወጡ ሰዎች አሉ። እንደዚሁም የተሰደዱ አሉ። በሁለት ነጥብ ስድስት ሚሊዮን ዲስፕሌስ ሆነ ማለት ላይፍ ስታይላቸው፣ ያኗኗራቸው በሙሉ አብሮ ነው የተለወጠው ማለት ሰዎች እና እነህ እነዚህ ሰዎች ተመልሰው አገራቸውን እንደ ሀገራቸው ስሜት እንዲኖራቸው ለማድረግ በውስጣቸው ውስጥ የደረሰባቸውን ነገር ደግሞ እንዳይመጣ የሚያደርጉ ነገሮችን ማዘጋጀት አለብን። ሁለተኛ ነገር ደግሞ በዛ ላይ የተሰራ ጥፋት የተሰራ መጥፎ ነገርን ማመን መቻል አለብን እና ለመናገር፣ በዚህ ጦርነት ላይ ይሄ ነው ይሄ ነው የምትለውም አይነት ሁኔታ አይደለም ያለው። በሲቪል ሰርቪስ ላይ የነበሩ ሰው የተሳትፈዋል የጦርነቱን ድራም በመምታት። በሃይማኖት ላይ የነበሩ ሰው የተሳትፈዋል ይህን ሃይማኖት የጦርነቱን ድጋፍ በማሳየት። በገቨርንመንት ሎካል እና ፌዴራል ጎቨርንመንት የነበሩ ሰዎች ኢንቮልቭ ሲያደርጉ ነበረ። ቤት ሰዎች እንኳን እያንኳኩ የሰውን ቤት ሰው የሚጠብቁበት ና ለቤት የሚያመጡበት ሁኔታ አይተናል በዚህ ማንም ከማንም ልትለያችን ሁላችንም በአንድ ላይ በጥም ሆና የምናስብበት እና ይሄ ነገር ተመልሶ እንዳይመጣ ይሄን ደግሞ ጨርሰ ወደ ሌላ እልቄት እንዳንገባ ማድረግ መቻል አለብን። ሁሉ ጊዜ እንደዚህ ያ ንግር ስንናገር ኢትዮጵያ ውስጥ ከፖለቲካ ጋር መፈረጃችን፣ ከዘር ጋር መፈረጃችን አይቀርም። ነገር ግን እውነት ለመናገር እኔ ትግራይ ሰው አይደለሁም፣ ግን ይሄ ነገር ልክ አይደለም። እንደዚህ ማድረግ የለብንም ለማለት የሚያስችል ሞራል እና የአእምሮ ግዴታ ሊኖርም ይገባል የሚል እምነት አለኝ። ከዚህ ቀደም አሁን ያነሷቸውን ነጥቦች በሙሉ እንደዚሁ ከአሁን ከተጋስተዋል ከተባለም የለውጥ ሂደት በፊትም ጭምር ድምጾን የተለያዩ የሰብአዊ መብቶች ጥሰቶችን እንደዚሁም ፖለቲካዊም ሆነ ማህበራዊ ያሉ ህጸጾችን እንደዚሁ በ ቅብ ስራዎ በሙዚቃ ቅንብሮ ሁሉ አጉልቶ በማሳየት ለህዝብ ዘንድ እንዲደርስ እና ቆም ብሎ እንዲያስብ ለማድረግ ጥበብ ስራውን ይጠቀሙ ነበር። የጥበብ ስራ የትኛውም ሀገር ከፍተኛ የሆነ ውጤት አለው፣ ለግንባታም ሆነ በተቃራኒው አፍራሽ ተልኮዎችንም ለማድረስ። በተለይ አሁን ኢትዮጵያ ካለችበት ወቅታዊ ሁኔታ አኳያ ከኢትዮጵያውያን አርቲስቶች ምን ይጠበቃል? ምን አይነት ገንቢ አስተዋጽኦችን ማድረግ ይችላሉ? እንዳገር ወደፊት በጋራ አብሮ መራመድ እንዲቻል የእርሶ ምክረ ሀሳብ ምንድን ነው? በጣም ጥሩ ትልቅ ጥያቄ ነው። ምክንያቱም በጦርነቱ ጊዜ እንዳየነው ብዙዎቹ ኢትዮጵያ ውስጥ አርቲስቶች የጦርነት ከበሮ መቼዎች ሆኑ ነበር። ያየናቸው አዝማቾች ሆኖ ነው የተገኙት። መሆን የነበረባቸው በእውነቱ በወቅቱ ነገሮች እንዳይባባሱ እና የሰዎችን የምንገላቸው መሆን የምናስራቸው የምናባራቸው የምናፈናቅላቸው ሰዎች በሁሉም ሳይሄድ ያሉት ማለት ነው የራሳችን ሕዝቦች እስከሆኑ ድረስ እነዚህን ሰዎች ችግራቸውን ለመቀፍ የሚደረግ ስራ መስራት መቻል ነበረባቸው። አልሰሩ አልሰሩም። የሚያሳዝነው ነገር ምንድን ነው? አርቲስት ደግሞ እንደዚህ አይነት ነገር ላይ መስራት ካልቻለ የሆነ ችግር ሀገር ውስጥ አለ ማለት ነው ማለት ነው። ምክንያቱም አርቲስት ስራው የሕዝብን ነቀርሳ ማውጣት ነው። ከድሮ ጀምሮ እንኳን ኢትዮጵያ ውስጥ ስናይ ኢቭን አዝማሪዎች እንኳን ሲናገሩ በነገስታቱ ጊዜ እንኳን ቢታይ በሌሎችም ታሪኮች ቢታይ አዝማሪ ምን አለ ነበር የሚባለው? ምክንያቱም ለምንድን ነው ህዝቡ መናገር የማይችላቸውን ነገሮች አውጥተው መናገር ይችላሉ። ህዝቡ መናገር የማይችላቸውን ቁርሾች በአርት ለውሰው ማጉረስ ይችላሉ እና ያ አልሆነም። የሚያሳዝነው ፓርት አሁን ዜቄን በጣም ትልቁ ነገር በዚህ በሪኮንሲሌሽን ና ነገሮችን በማስተካከል ና በማርገብ ውስጥ ለመሳተፍ ግዴታ መቆም መቻል አለባቸው፣ መናገር መቻል አለባቸው፣ የተጠሉ ሰዎችን ፈልገው መውደድ መቻል አለባቸው፣ የተገፉ ሰዎችን ፈልገው ማስጠጋት መቻል አለባቸው፣ ስለተጨቆኑ ሰዎች እና ስለተማረሩ ሰዎች መናገር መቻል አለባቸው። ግን ያ ሲሆን ደግሞ ምንድን ነው ሁለት ፓላር ኦፖዚት እንዳይሆን የግድ አርቲስት የመንግስት ተቃዋሚ መሆን የለበትም፣ ሆኖ መንግስት ደግሞ ደጋፊ መሆንም የለበትም። ነገር ግን ነገሮችን እያየው ከሁኔታው አንጻር ህዝቡን እና ኢትዮጵያን በኢትዮጵያ ውስጥ ያሉ ስሜቶችን በማስታረቅ የተሻለ ህይወት እንድንኖር ወደፊትም ቤተሰቦቻችን ሆነ ወዳጆቻችን ጥሩ ፊውቸር እንዲኖራቸው ማድረግ እንችላለን። ነገር ግን በአሁኑ ሰዓት እንደምናየው ነገሮች ሁሉ ተማርዘው ሄደው በጣም መጥፎ ደረጃ ላይ እየደረሱ ነው ያሉት እና አሁን ሰላም መጣ እንኳን ቢባል ወደ ሰሜን ደግሞ ሌላ ጦርነት አይነት ሽታ እየታየበት የመጣና። ብዙ የማይቆም አንዱን ስንለው አንዱ አንዱን ስንለው አንዱን እሳት ስናጠፋ የምንኖር ህዝቦች ብቻ እንድንኖር የሆንበት ምክንያት ምክንያቱም አንዳንድ ጊዜ ቆም ብለን ቅድም ያልኳቸውን ሪኮንሲሌሽን አይነት ይሄ የምታረቅ እና ረጋ ብሎ የማሰብን ስሜት ስለማንከተል ነው እና በዛ ውስጥ አርቲስቶች መሳተፍ ቢችሉ ትልቅ አስተዋጽኦ ያደርጋሉ። የለመጣለ አርቲስት ያደሳ ቦጃ ስለ ቀለ ምልልሱ እናመሰግናለን። በጣም አመሰግናለሁ ስለሰጠኝ ድል ወደፊት መቸው ያገናኛል።